በአማራ ክልል ስድስት ወረዳዎች ውስጥ ካለፈው ግንቦት አንስቶ በተከሰተ የአጣዳፊ ተቅማጥና ትውከት ወረርሽኝ ቢያንስ የአራት ሰው ሕይወት ጠፍቷል። ወረርሽኙ በተስፋፋባቸው በአንዳስና በአቡነ ሐራ ገዳም የጸበል ቦታዎች በሰሜን አቸፈር፣ በይልማና ዴንሳ፣ በፍኖተ ሰላም፣ በጎንጂ እንዲሁም ሰሞኑን በደቡብ ጎንደር ስማዳ ወረዳ ቁጥሩ ከ220 በላይ የሆነ ሰው መታመሙን የክልሉ የጤና ቢሮ ገልጿል። የቢሮውን ኃላፊ ዶክተር አበባው ገበየሁን ዛሬ አግኝቼ አነጋግሬያቸው ነበር ዝርዝር ማብራሪያ ሰጥተው ሁኔታውን በቁጥጥር ስር አውለነዋል ብለዋል። አልፎ አልፎ የሚከሰቱ ኬዞች አሉ። ቀበል ቦታዎች ላይ እንደተባለው ይከሰታል አልፎ አልፎ በአንድ ባይ እናደርጋለን እና እዛ የፕሪቬንሽን ስራ የሕክምና ስራ ይሰራል የመከላከልም መከላከል ስራ ሚሰራ ሕክምና እንሰጣለን ሲከሰት ሲከሰት ወይ ሌላ ቦታ እንዳይሰራጭ ማለት ነው። አሁን ሰሞኑን ደግሞ ደቡብ ጎንደር አንድ ወረዳ ላይ ተከስቶ ነበረ። ምን ወረዳ ነው? ትማዳ የሚባል ወረዳ ያለ አዲስ የተሰየመ አለ ዛ የሚባሉ ዛ ቀጥሎ ሌላ ወረዳ ስያሜ ተሰጥቶታል። እና አሁን ፕራክቲካል የተከሰተበት ቦታ ላይ መጀመሪያ ላይ ሰምንትኖች ነበሩ። ወደ አሁኑ ቲም አለ የተደራጀ፣ እንዲህ አይነት ኬዝ በሚከሰትበት ጊዜ ሚዲየት የሆነ መልስ የሚሰጥ ማለት ነው። የሚወረወር ቲም ነው ከባህር ዳር። አዎ ከዛ የሚሄዳለ ዞኖችና ወረዳዎች ላይ የሚያሉ ዘጋጅ ዋሉ ኤኒታይም ችግር ሲከሰት ሕክምናውንም የመከላከል ስራውንም የሚሰራ ማለት ነው እና ቅድሚያ ትኩረት ያደረግንባቸው የሚጠበቁ ቦታዎች ነበሩ። ይሄ ቆላማ አካባቢዎች፣ የእርሻ ቦታዎች አካባቢ እነሱ አካባቢ ያልተከሰተም ሁን ማለት ይሄ ሰሜን ጎንበር ምዕራብ ወረዳዎች አሉ። እዛ አካባቢ ነው አሁን ዝግጅት አደርገን ኤኒታይም ሊከሰት በሚል ማለት ነው አስፈላጊውን ማቴሪያል የሰው ኃይል ምን ሁሉ አንድ ላይ የሚጠብቅ ሀይል አለ። አጋጣሚ ይሄኛው ግን ጎንደር የነበረው አልጠበቅም ነበረ። እዛ ወረዳ ላይ ግን ያው ዝሮ የተዘጋጀ ስለነበረ አሁን ለቅርስ ስሉ በዓል ማለት ነው። በቁጥጥራችን ውጭ የሆነ ነገር የለም። አሁን መቼ ነው የደቡብ ጎንደሩ የተከሰተው? ስንት ሰው ተጋለጠ? እንግዲህ ምን አለ መሰለህ አንድ አንድ ጊዜ በተለይ ፀበል ቦታዎች ላይ ያለው ነገር በጣም ብዙ ጊዜ የሚያማቸው ሰዎች ይመጣሉ ፀበል ቦታ ላይ እና ኖርማሊ፣ ድሮም ቢሆን ይሄኛው አሰት ባይሆን ሌላ ምክንያት ተቅማጥ ያማቸዋል እና ያን ሁሉ እንቆጥራለን ካስቀመጠው ብሎ ብሎ በዛው ነው የሚቆጠረው። እንዲህ አይነት እንትኖችም አሉ እና አንዳንድ ፀበል ቦታዎች ላይ እንደገና ምርመራ ስናካሄድ የናሙና ውጤቶች ኔጌቲቭ ይሆናሉ። እንዲህ አይነት ነገሮችም አሉ እና ሪፖርት የተደረገ ሁሉ ወረርሽኝ ተከስቷል ማለት አይደለም። ስናረጋግጥ እንዲህ አይነት ነገሮች በጣም ቦታ አጋጥሞናል። መቼም በጣም ስለሰጋ ሪፖርት ያደረጋል ሚሊዮት ቤት እኛም አንድም አይነት እንዲህ አይነት ምልክት ሪፖርት የሚደርሰን ነው። ጥርጣሬም ካለ እንዲደርሰን ነው ያደረግነው። በዚህ መንገድ ነው የተበራ ያለ ዞሮ ዞሮ አረች ሊሆን ይችላል። ለ ለምንገን የኛው ቦታ ሲከሰት አደገኛ ስለሚሆን እሱን ለመቆጣጠር አንድ ሆኑ አይነት

ትናንት ደረሰ፣ የሶማሊያ ስምንት ተመሳሳይ ኬዞች ቁጥር እንደደረሰ ደርሶኛል። የስማዳው አዎ፣ ከጀመረ ጀምረ ምን ያህል ጊዜ ቆየ? ሳምንት እየሆነው ነው። እሺ፣ በሳምንት ውስጥ አሁን የሚመጡት ኬዞች ቀንሰዋል። አሁን ዛሬ ሪፖርት አልደረሰም። ማታ ከደረሰኝ አያለሁ። ሪፖርቱ በየቀን የተነሰ መጣሰ ሆኑ መጀመሪያ አካባቢ ላይ ሞ ትንሽ ስረዋርጠት በሕይወት ላይ እየደረሰ ጉዳት አለ። ከዚህ ከሰማንያ ስምንቱ መካከል ሁለት ሰዎች ሙተዋል የሚል ሪፖርት ደርሶኛል። እንግዲህ እነዚህ ሰዎች በዚህ በሽታ ነው የሞቱት ሌላ ችግር ነው የሚለው፣ ማረጋገጥ ይጠይቀኛል። ዶክተር አበባው እንግዲህ ቀደም ሲል በወጣው ዘገባ መሰረት በአጠቃላይ አንድ መቶ ሰላሳ ስምንት ሰው ነው ተጋልጧል ወይም ደግሞ ታሟል እየተባለ የነበረው የዚህ የሰማንያ ስምንቱ ሳይጨምር ማለት ነው። እና ሶስት ሰው መሞቱን የተገለጸው አጠቃላይ ቁጥር አሉት በስድስቱ ወረዳዎች ውስጥ ስለተከሰተው ጉዳት የትኛው ሌላ ነው? የትኛው ሶስት ሰው ነው ያልከኝ? አዎ ሶስት ሰው ሞቷል የተባለው ጎንጂ ላይ አንድ ሰው ሞቷል ተብሏል። በአንዳሳና አቡነ ሀራም ገዳም እና ጸበል ቦታዎች ላይ ሁለት ሰው ሞቷል ተብሏል። ሊሞት ይችላል። ምን መሰዳ ቅድም የነገርኩህ ነገር ነው። በጣም ክሮኒክ ካሪሲት በጣም ሰውነታቸው የተጎዳ በጣም በብዙ ችግር ውስጥ የገዱ ሰዎች ጸበል ቦታ ይመጣል እና ጠቅማ ይዛቸው ትንሽ ጉዳት ካገኛቸው ይሞታል። ምንም ጥያቄ ለ እንዲሁም እኛ በጣም እንትሩ ኖርማል እጃችን የገባው ሰው አይሞትም። የሚሞቱት አንዳንድ ጊዜ ጸበሉን እየወሰዱ

ምክንያቱ በትክክል ይሄ ነው። የተለያየ ምክንያት አለው። አንዳንዱ የደም ተቅማጠ ማለት ሌሎችን ምክንያቶች ሊኖሩ ይችላሉ ብለን ወሴናል ማሁ አየም ተመረመረ ኖረን ሌሎች አካባቢዎች የተያየው አይነት ነገር ከሆነ በሚል ማለት ነው። ዞሮ ዞሮ በዚህ ወቅት ተቅማጥ ሴት ይጨምራል። በተለይ መጸዳጃ ቤት ስንባሳ ሆኗል ገተም ባለበት አካባቢ ዝናባማ ወቅት በመሆኑ ማለት ሆነው እና ማንኛውም አይነት ተቅማጥ በዚህ ሰዓት ማንኛውም አተት የምንለው ይችላሉ እሱ ሊሆን ይችላል በሚል ስርት ማንኛውም ጠቅማ ትንጾት ይደረጋል። ለመሆኑ ወደ ሌሎች አካባቢዎች የመዛመት ስጋት የላችሁም? ወደ ሌሎች አጎራባች ወረዳዎች፣ አጎራባች ክልሎች ሊዛመት አይችልም? ይችላል እኛ ምንድ ነው ይሄ በጣም ሰው ሩ ምን መሰለ፣ አሁን ጠበብ ቦታ መጥቶ አንድ ሰው ብያ ከዛ ይዞት ሌላ ቦታ ይሄዳል፣ መንደር ውስጥ ምናምን ሊያሰራጨው ይችላል። እና ምንድ ነው እያደረግን ያለነው እዛ ቦታ የሚመጣውን ሰው መጀመሪያ ከታመመ ከዛ ይወጣል አንሰደም ሰው ቦታ ላይ እንዲታከም ወይም ይዘን ራሳችን ሆስፒታል የተዘጋጀ ቦታ አለ፣ ጤና ጣቢያዎች ላይ የተዘጋጀ ቦታዎች አለ፣ ዚህ ህክምና ማለት ነው። እዛ ቦታ ላይ እንዲህ አይነት ምልክት ከታየ ለሁሉም ሰው የመድኃኒት የሚሰጥ መድኃኒት አለ። መድኃኒት ወስዶ ምልክት ሳያሳይ ይሄዳል። አንዳንዱ ያንን ለመከላከል ምልክት ሳያሳይም መድኃኒት እንሰጥና መድኃኒት የሚዋቅ መድኃኒት ነው፣ ክትባት አይደለም። መድኃኒት የሚዋቅ የራሱ ምናልባት ምልክት ሳያሳይ ውስጡ ስለሚኖር ያች መድኃኒት ወስዶ እዛው ባክቴሪያውን ገድሎ ይሄዳል ማለት ነው። ዶክተር አበባው ይሄንን ያህል በአምስት ወረዳዎች በስድስት ወረዳዎች እስከሚስፋፋ ድረስ ይሄ ዜና ከወጣ ወዲህ ቸልተኝነት ነበረ፣ በዚህ ምክንያት ነው እንዲህ የተስፋፋው የሚሉ ቅሬታዎችን ሰምቻለሁ። እና ምንድን ነው እርስዎ የሚሉት እንደ ጤና ቢሮ ኃላፊ? በብሰኝነት የሚባል ነገር የለም። እንኳን እዚህ ሌሎች ክልሎች እንዳይከሰት ጥረት እያደረግ በጣም ተጠንቀቅ ነው የሚጠበቀው ችግሩ ኒታይም ሊከሰት ስለሚችል። እርስዎ መቼም የክልሉ የጤና ቢሮ ኃላፊ ኖት፣ የፖለቲካ ሹመኛ ኖት። ከዛ በተጨማሪ ግን ባለሙያ ኖት፣ የሕክምናው አካባቢ የጤናው አካባቢ በቂ የሆነ የሕብረተሰብ ጤና እውቀትም አለዎት ብዬ አምናለሁኝ። ብዙ ሰዎች የሚከራከሩበት አንድ ነጥብ አለ። አጣዳፊ ተቅማጥና ትውከት ወይም አተት ኮሌራ ነው የሚሉ አሉ። እርስዎ ምንድን ነው በዚህ በኩል ሃሳቦ? እንግዲህ መታወጅ አለበት ኮሌራ ተብሎ። እንደ እውነት ለመናገር ባክቴሪያው የኮሌራ ባክቴሪያ ስለመሆኑ በአይኔም አላየም። የሚታየው ምልክት የበሽታ አይነት ምልክት ይታያል፣ የኮሌራ ምልክት ማለት ነው። ግን ተመርምሮ ኮሌራ ነው ተብሎ መነገር አለበት። ላብራቶሪ ያንን አላደረግም ዚ ለምን አላደረጋችሁ? የምንሰጠው ሕክምና ያ መመርመር አለበት። ፋብሪኬዝን ኢንስቲቱቱ፣ ናሽናል ላብራቶሪ፣ የማህበረሰብ ጤና ኢንስቲቱቱ እሱን መጠየቅም እንግዲህ እሱ ላይ የእሴት ቦታ ከሰ ይከሰታል። ምንም ጥያቄ የለም። አሁን መጀመሪያ ላይ መጃ በኩል ነው ግን

ችግር የሚያመጣ ከሆነ አናውንስ መደረግ አለበት። እና አሁን ያንን ነው አሁን ግን ላብራቶሪ ወስደዋል ኢንቨስቲጌሽን እየሰሩ ሶዙን አይንን ሳያድርገው የእኛ ክልልም ያለው ቆሌራ ከሆነ ይነገራል። ምንም የሚሸሽገው ነገር የለም። የአማራ ክልል የጤና ቢሮ ኃላፊ ዶክተር አበባው ገበየሁን አመሰግናለሁ።